በደቡብ ክልል አማሮ ልዩ ወረዳ የተከሰተው ድርቅ ተከትሎ የሕክምና እርዳታ ከተደረገላቸው ዜጎች መካከል ሶስት ህጻናት ህይወታቸው ማለፉን የወረዳው ጤና ጥበቃ ጽህፈት ቤት አስታወቀ። ከስምንት መቶ በላይ ነዋሪዎች በወረዳው በሚገኙ የጤና ተቋማት መታከማቸውንም በወረዳው የጤና ድንገተኛ ቅኝት ድጋፍ አስተባባሪ አቶ አሸናፊ ሻርዳ ገልጠዋል። የወረዳው ግብርና ጽህፈት ቤት ኃላፊ አቶ ጎሹ ጌታቸውን በበኩላቸው በወረዳው በተከሰተ ድርቅ ከ150 ሺህ በላይ ዜጎች የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል ነው ያሉት። በ2012 ከደረሰው ጀምሮ ለተከታታይ የምርት ወቅቶች ዝናብ መጥፋቱና በአካባቢው አለ በሚሉት የጸጥታ ችግር የተነሳ ድርቅና ከፍተኛ ረሃብ መከሰቱን የወረዳው አርሶ አደሮችም ያስረዳሉ። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ እንዲህ ተከታትሎታል። በደቡብ ክልል አማሮ ልዩ ወረዳ በተከሰተ ድርቅ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸውና ድርቁን ተከትሎ የሕክምና እርዳታ ሲደረግላቸው ከነበሩ ዜጎች ውስጥ የሶስት ሕፃናት ሕይወት ማለፉን የገለጹት የአማሮ ልዩ ወረዳ ጤና ጥበቃ ጽሕፈት ቤት የጤና ድንገተኛ አደጋዎች ቅኝትና ድጋፍ ስራ ሂደት አስተባባሪ አቶ አሸናፊ ሻርዳ ናቸው። ከምግብ እጥረት ጋር በተያያዘ ለጤና ችግር የተጋለጡ ሰዎች በወረዳው በሚገኙ የጤና ተቋማት መታከማቸውን አቶ አሸናፊ ገልጸዋል። አጠቃላይ ቅኝቱ ሰባ ሕጻናቶች ናቸው የታከሙት ከዚህ ውስጥ አመላላሽ ህክምና ስምንት መቶ አስራ ሰባት ነው የታከሙት በተኝቶች እና አምሳ ሰዎች ናቸው የታከሙት። ተኝቶ ከታከሙት ውስጥ ሶስት ህጻናቶች ናቸው የሞቱት። አምሳው ድኖ ወጥቷል። አቶ ጴጥሮስ በንጆ በአማሮ ልጅ ወርዳም የደሩባ ደቀብሌ ነዋሪ ናቸው። በወረዳው ድርቅ የተከሰተው በተከታታይ ባጋጠመም የዝናብ እጥረት መሆኑን ገልጸው ለረሃብ መጋለጣቸውን ተናግሯል። በጣም የደከመ ነው ሰው፣ አጋጣሚ እንኳን በብዛት በጣም የተጎዳ ነው። በጣም በጣም ነው እየተጎዳ ያለ የዘሩት የበቆሎ፣ የጤፍ፣ የእንሰት፣ የካሳባ፣ የስንዴም፣ የገብስና የአድንጓረ ምርቶች መጥፋታቸውና ከዚህ በፊት እራሳቸውን ችለው ሲመገቡ ቢቆዩም አሁን ግን ከሌሎች አካባቢዎች ነጋዴዎች የሚያመጡትን እህል በውድ ዋጋ እየገዙ እንደሆነ አብራርቷል። ሁለት ሺህ አስራ ሁለት ጀምሮ ምንም ዝናብ የሚባል ጠት በለል ምንም ምርት የሚባለው ከዚያሁን ወቅቱ ስለሆነ ከንቱ እየለፋነን በቆሎ ስንዴ የተመሳሰሉትን የሻሸማና ከባብቶ ነጋዴ ያመጣል። በዛ ነው። አንድ ኪሎ ግራም በቆሎ አርባ አምስት ብር ነው። ሰፉ ያው ወደ ሀምሳ አምስት ስልሳ ብር ነው አንድ ኪሎ ግራም አምስት ስድስት በላይ አን ሰግሰግነት ያለው በጣም ስቃይ ላይ ኑሮ ነው ያለው ኑሮ አይደለም። በድርቁ ምክንያት ተጎድተው ወደ ጤና ተቋማት መጥተው እየታከሙ ያሉት በራሳቸው ወደ ጤና ተቋማት የመጡ መሆናቸውን የተናገሩት አቶ አሸናፊ የተጎዱ ሰዎች ቁጥር ከዚህ ሊጨምር ይችላል ብሏል። ወደ ሕክምና የሚመጡ ሰዎች ባለሙያው ገብቶ ለይቶ የኪን ለክቶ ሄዶ አንስቶ ነው መለየት የሚቻለው እና በዚህ መስፈርት ለይቶ ወደ ሕክምና የሚያመጣቸው ሳይሆን አሁን ሕክምና ላይ ያሉ ሰዎች በራሳቸው በሽታው ሲጠናባቸው የሚመጡ ናቸው በራሳቸው በሽታ ሲጠናባቸው የሚመጡት ደግሞ ገንዘብን ስለሌላቸው እነዚህ ሰዎች የመምጣት ዕድላቸው በጣም ዝቅተኛ ነው ጥቂቶቹ ናቸው አሁን ቢታመሙ እንኳን ወደ ህክምና የሚመጡ ድርቁን ተከትሎ ረሃብ ገብቷል ሰዎች በተለይም መቋቋም ያቃታቸው ህጻናትና ሴቶች ታመዋል ያሉት ደግሞ የሶስት ልጆች አባት የሆኑት የጀሎ ቀበሌ ነዋሪ አቶ ሰብስቤ ቸርነት ናቸው በቂ ባይሆንም ሰሞኑን የእህል እርዳታ እንደተሰጣቸው ተናግሯል በጣም በጣም ረሃብ ነበረ። ሰው አማሩ ትንሽ አሁን አሳይል መግባት ጀምሯል እንጂ በጣም ነበረ ሰው ሊያልቀም። ደጋው ይከፋል በቦታ ደረጃ አልተስተካከለም። እኛ መጀመሪያም የኛ ህዝብ ቁጥር አልተስተካከለም የሚል ቅሬታ ነበረን። ያ አልተስተካከለም፣ ግን እስካሁን ይስተናገድ በነበረው ቁጥር ብቻ ነው ተሰጠ። የወረዳ ዋርሳ ወደሮች ከሁለት ሺ አስራ ሁለት ዓመተ ምህረት ጀምሮ ለተከታታይ የምርት ወቅት ዝናብ በመጥፋቱና በአካባቢው አለ በሚሉት የጸጥታ ችግር የተነሳ ድርቅ መከሰቱን ያስረዱት የወረዳው የግብርና ጽፈት ቤት ኃላፊ አቶ ጎሹ ጌታቸው በበኩላቸው በወረዳው በተከሰተ ድርቅ ከ140 ሺህ በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተናግሯል። በወርዳው ድርቅ ተከሰተው በሶስት ምክንያቶች እንደሆነ የተናገሩት አቶ ጎሹ የጠፋውንም የምርት መጠን ጠቅሰዋል። አጠቃላይ ሀያ አራት ሺ አንድ መቶ አስር ሄክታር ነው የታረሰው። ከዚህ ውስጥ በዘር የተሸፈነው አስራ ስምንት ሺ ዘጠኝ መቶ ዘጠና ሁለት ሄክታር በዘር ተሸፍኖ ነበር። ከዛ ውስጥ ይገኛል ተብሎ የተጠበቀው ምርት አባት መቶ አስራ ስድስት ሺ ስልሳ አምስት ኩንታል ይገኛል ተብሎ ተጠብቆ ነበረ ምንም አይነት ምርት ማግኘት ባያልቻልንበት ያልቻልንበትእና አካባቢው አሁን ባለው ሁኔታ ላይ ከፍተኛ ተጋላጭነት መንግሥታዊና መንግሥታዊ ያልሆኑ ተቋማትም ድጋፍ እያቀረቡ ናቸው ሲሉ ገልጿል። በጉዳዩ ላይ የክልሉን ባለሥልጣናት አስተያየት ለማካተት ያደረግነው ጥረት አልተሳካም። ይሁን እንጂ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በበልግና በምህር አዝመራ ወቅት ባጋጠመ የዝናብ እጥረትና ስርጭት መዛባት ሳቢያም ከ34 ሚሊዮን በላይ ዜጎች ለምግብ ዋስትናና ለምግብ ክፍተት ችግር መዳረጋቸውን የክልሉ የግብርና ቢሮ ከቀናት በፊት ባወጣው መግለጫ አስታውቋል። የምግብ እርዳታ ከሚያስፈልጋቸው ዜጎች መካከል 2.7 ሚሊዮን የሚሆኑ ዜጎች አስቸኳይ የዕለት ደራሽ እርዳታ እንደሚያስፈልጋቸው መመላክቷል። በዝናብ እጥረት ስርጭት መዛባትና ወቅቱን አለመጠበቅ ምክንያት ሰብላቸው ለወደመባቸውና ለተበላሸባቸው የክልሉ አርሶ አደሮች የማካከሻ ዘር ለማቅረብ የክልሉ መንግስት ከ55 ሚሊዮን ብር በላይ በጀት መድበው የተንቀሳቀሰ መሆኑ ተጠቅሷል። በደቡብ ክልል ብቻ ሳይሆን በኢትዮጵያ በተከሰተ ድርቅ በሚሊዮኖች የሚቆጠሩ ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተዘግቧል። ኢትዮጵያ ከ40 ዓመታት በኋላ አስከፊ የተባለውን ድርቅ ያስተናገደች መሆኑን የገለጠው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት ኦቻም ድጋፍ እንደምሹ የተለዩ 17 ሚሊዮን ዜጎች መኖራቸውን ጠቁሟል። 3.5 ሚሊዮን እንስሳትም በድርቁ የተነሳ መሞታቸውን አስታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም